የኢትዮጵያ የህዋ ሳይንስ ማህበረሰብ የዛሬ አስራ ሰባት ዓመት ገደማ በአርባ ሰባት መስራቾች ከተጀመረበት ጊዜ አንስቶ ብዙ ስራዎችን የሰራ ሲሆን በሀገሪቱ እምብዛም ስለማይታወቀው የህዋ ሳይንስ ወጣቶች እውቀት እንዲኖራቸው ሲሰራ ቆይቷል። በተለይ ከቅርብ ጊዜ ወዲህ የቴክኖሎጂ እድገት መሻሻል ጋር ተያይዞ የማህበሩ እንቅስቃሴ በብዙ ታዳጊና ወጣቶች ጆሮ እየደረሰ አባላቱን እያሰፋ ለውጤታማነት እያሻገረ ይገኛል። ዘንድሮም ከዚህ ቀደም በየአመቱ ከሚያዘጋጃቸው የግንዛቤ መርሃ ግብሮች በተለየ መልኩ በአዲስ አበባ እና በአዳማ ልዩ የሆነ የነጻ የህዋ ሳይንስ የክረምት መርሃ ግብር አሰናድቶ ሲያካሄድ ቆይቷል። አቶ ብሩክ ተረፈ ስለ መርሃ ግብሩ ይዘት እንዲህ ያስረዳሉ። ለመጀመሪያ ጊዜ አይደለም ሲዘጋጀ የሚዛይነት ፕሮግራም ከዚህ በፊትም የክረምቱ የተማሪው ትምህርት ይሰጣቸው ነበር። ዚህ አዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ውስጥ ስልጠና ይሰጣቸዋል፣ በየክረምቱ ማለት ነው እና ለሶስት አራት አምስት ዓመት አክላሱ በተከታታይ ተካሂዶ ነበረ። የዘንድሮውን ለየት የሚያደርገው ሰመር ስፔስ ስኩል ተብሎ እንደ ስልጠና ተደርጎ ነው የቀረበው ለተማሪዎች። ይዘቱ ሞዲሉ፣ ሁሉ ነገር ተስተካክሎ እንደ ፐብሊክ ሌክቸር ሳይሆን እንደ ስልጠና ተደርጎ ነው የቀረበላቸው፣ የተዘጋጀላቸው ማለት ነው። ከዚህ በፊትም ደግሞ ሲዘጋጀ ነበረው አዲስ አበባ ላይ ብቻ ነበር የነበረው፣ እና ዘንድሮ ለየት ማድረግ የቻልነው ነገር ቢኖር ከአዲስ አበባ ውጪ እያሉትን ክልሎች ተደራሽ ለማድረግ ፕላን ነበረ፣ ለማስፋፋት ማለት ነው። እና እሱም ፕሮግራማችን ነው አንድ የተገበር ነው እና ስንክ ስንጀምር ያው ዘንድሮ የጀመርነው በአዳማ ነው። ያ ማለት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የአዳማ እና በአዳማ ዙሪያ የሚገኝ ተማሪዎችን ሰብስበን አስተምረናል ማለት ነው ሲሰጡ የነበሩት ሲጀምር፣ ለኤለመንታሪ፣ ለሃይስኩልና ለፕሪፓራቶሪ ተማሪዎች ነበር የተዘጋጀው ትምህርቱ። የትምህርቱ ይዘት ደግሞ የአስትሮኖሚ፣ አስትሮፊዚክስ፣ ስፔስ ቴክኖሎጂ እና ቴሌስኮፕ ጋር የተያያዙ ትምህርቶች ናቸው። ከቴሌስኮፕ ጋር ሲባል የቴሌስኮፕ ኦፕሬሽን መገጣጠም ና ምልከታ እንዴት እንደሚመለከቱ አይነት ትምህርቶችን የተያያዙ ማለት ነው። አቶ ብሩክ ከአዲስ አበባ ውጪ በአዳማ መርሃ ግብሩ ላይ በወጣቶቹ ዘንድ ከጠበቁት በላይ ፍላጎትና ተነሳሽነት መታየቱንም ነው የሚያስረዱት። ግን በጣም አስገራሚ ሆነው። ለምሳሌ አዳማ ላይ ስልጠናውን በሰጠንበት ጊዜ መጨረሻውን ፕሬዘንቴሽን በሚያቀርቡበት ጊዜ አብዛኞቹ ሴቶች ነበሩ ና በጣም የሚያስገርም አቀራረብ ነበር። ሲያቀርቡም የነበሩት እውቀታቸውን በግራንዳቸው ሁሉ የሴቶቹ የወንዶቹ በጣም የሰፋ ነበረ። እኛ ከምንጠብቀው በላይ ነው የሆኑልን። በጣም ነው ተማሪዎቹ ፍላጎት፣ በጣም አስገራሚ ነው ፍላጎቱ አለ። በየክረምቱ ሲመጣ እንደዚህ አስፋፈን ስናዳረስ ደግሞ በጣም በየክልሉ ያሉ ተማሪዎች ጋር የመድረስ እና ይህን ስራ የመስራት የማስፋፋት ስራ እንቻላለን ማለት ነው። ከተማሪዎቹ ፍላጎት አንጻር ስናየ በጣም በቃ አስገራሚ ነው። እኛ ከምንጠብቀው በላይ ብዙ ነገር ለህዋ ሳይንስ ያላቸው ፍቅር፣ ለህዋ ሳይንስ ቴክኖሎጂዎች ያላቸው ፍላጎት እኛ ስናቀርብላቸው እንዲያውም አብዛኛውን ነገር ሊማሩ ከሚማሩት በጣም የሚጠይቁት ራሱ ይበልጣል። ህይወት ባዩ የአስራ አንደኛ ክፍል ተማሪ ስትሆን የክረምት ጊዜዋን በዚህ ስልጠና ላይ ማሳለፏ ወደፊት መሆን ለምትሻው ነገር ትልቅ ግብአት መሆኑን ትገልጻለች። እኔ ከልጅነት ጀምሮ ነው ያው አስትሮኖሚ ማጥናት የምፈልገው እና ኢትዮጵያ ሳይንስ ሶሳይቲ ደግሞ እንደዚህ አይነት እድሎችን ሁልጊዜ ጊዜ ያሰጠናል። ዌብሳይታቸው ላይ ነበር የምናገኘውት እና እዚህ ላይ የተሳተፍኩኝ በጣም አሪፍ ነበር። ብዙ ነገር አግኝቼበታለሁ። ብዙ ቀስም አግኝቼበታለሁ። ልምድም አድርጌያለሁ እና አሁን ደግሞ እንዲሁም አቅማችንን የምናሳይበት ፕሬዘንቴሽን አዘጋጅተውልናል እና በጣም በጣም ጥቅም፣ ትልቅ ጥቅም ይሰጠናል። አዲስ ያገኘሁት ነገር ተጨማሪ ምን ማድረግ እንዳለብኝ፣ ምን ምን ነገሮችን ማጥናት እንዳለብኝ አውቅ ያለው ሳይደንብ ማለት ነው እንዲሁም ሌሎችም ተጨማሪ ስለ አስትሮኖሚ የማላውቃቸውን ነገሮች እንዳውቅ ሳቸው እውቀት እንዲኖረኝ እና እድሎችም ራሱ እድሎች ተከፍተውልኛል በአሁኑ ሰዓት ማለት ነው በተመሳሳይ የአስራ አምስት አመት ታዳጊ የሆነው ምስክሪ ድረስ በትምህርት ቤት ለመጣለት እድል አማካኝነት የዚህ መርሃ ግብር ተሳታፊ እንደሆነ ገልጾ ይሄ የክረምት መርሃ ግብር በቀጣይ ገፍቶ ለመማር ለሚሻው የህዋ ሳይንስ መሰረት እንደሚሆነው እና አዳዲስ ነገሮችንም ማወቁን ይናገራል ብዙ ሀገር አግኝቻለሁ። እኔ የማላቃቸውንም ነገሮች በምስል አይቻቸው የማላቃቸውንም ነገሮች ተረድቻለሁ። ብዙ ነገሮችን አውቄያለሁ። እኔ ወደፊት ለህልሜ የሚያግዘኝን ነገሮች አግኝቼባቸዋለሁ። እኔ በቅጥ ቅዴ አስትሮኖምር መሆን ነው። ከበፊትም የመሆነ ምኞቴ ነው እና አስትሮኖምር ደግሞ በሀገራችን ሊጀመርም ስለሆነ እኛ አስትሮኖምር መሆን ነው የምንፈልገ ዚ የምንማረው እና ደግሞ በትምህርት ቤታችንም ሌሎች እንደዚህ ፍላጎት ያላቸው ግን እና እነሱንም የማነሳሳት እቅድ አለን። የመርሀ ግብሩ አስተባባሪ አቶ ብሩክ ተረፈ እጅግ ብዙ ወጣቶችና አስተባባሪዎች የተካፈሉበት መርሀ ግብር መሆኑን በመግለጽ ለወጣቶቹ ትልቅ እድል የሚያመጣን ይላሉ። ኢትዮጵያ ውስጥ ሳይንስ ሶሳይቲ የራሱ የሆነ ስትራክቸር ያሉ እነዚህ አይነት ነገሮች የሚሰራበት ማለት ነውና ሲጀምር እስከ ሰላሳ የሚደርሱ የቅርንጫፍ ፋሲቶች አሉት። አብዛኞቹ በዩኒቨርሲቲዎች ላይ ናቸው። ለምሳሌ በባህርዳር ዩኒቨርሲቲ፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ አዳማ እና ጅጅጋ በጣም ብዙ ዩኒቨርሲቲዎች ላይ ቅርንጫፍ ጽህፈት ቤቶች አሉ። እዛ ቅርንጫፍ ጽህፈት ቤቶች ላይ ደግሞ የሚሰሩ ፕሮፌሽናሎች አሉ፣ ዶክተሮች እና የተማሩ ብዙ ፕሮፌሽን ላይ በጣም ልምድ ያካበቱ ሰዎች እንደ ቅርንጫፍ አመራር ሆነው ቮሎንታሪ ይሰራሉ። ሌሎች ፕሮግራሞች ይካሄዳሉ ልክ በእነዚህ ቅርንጫፍ ጽህፈት ቤቶች ማለት ነው። ለእኛ እነዚህ ማስፋፊያ ናቸው ማለት ነው የእኛ የምንሰራውን ስራ እና ከዚህ በኋላም ደግሞ በተከታታይ እነዚህ ፕሮግራሞች እንዲሰሩ የነዚህ ጽፈትችን የማን ጽፈት ቤት ስራና እንቅስቃሴ ዛና ጉልህ ኛ የሚችወስ ነገር ነው። ከዚህ በተጨማሪ ደግሞ ሀምሳ ሁለት የሚደርሱ ድርጅቶች ሆነው የኛ አባል ድርጅቶች የሆኑ ማለት ነው እና እነሱም ደግሞ ያው በእንደዚህ አይነት እንቅስቃሴ ላይ ያው ሰፖርት የሚያደርጉ ናቸው። ገንዘብም ይሁን በፕሮፌሽናል በማምጣት ደረጃ ሰፖርት የሚያደርጉ ናቸው ማለት ነው። ስንጀምረው አዲስ አበባ ላይ ያለ አሁን ሰርተፊኬት የሚሰጣቸው እስከ ሶስት መቶ ሙሉ ፉል አቴንዳንስ አድገው ሙሉ አቴንዳንስ መልሰው የተማሩ ሰዎች እስከ ሶስት መቶ አሉ። በአዳማ ላይ ደግሞ እስከ ሁለት መቶ ሀምሳ ተማሪዎች አሉ። በአጠቃላይ እስከ አምስት መቶ ሀምሳ ተማሪ ማሰልጠን የሰጠ ነው። ተማሪዎቹ በደንብ እየተከታተሉ ከኛ ጋር እንዲማሩና እንዲጠቀሙ ቁቻለ ምክንያቱም በእኛ በኩልም የሚመጡ እድሎች አሉ። አቶ ብሩክ ተረፈ። በመጨረሻም ይህን መሰል መርሃ ግብሮች ወደፊት እንዲቀጥሉም ፍላጎቱና አቅሙ ያላቸው እንዲሳተፉና ድጋፍ እንዲያደርጉ ጥሪ አድርገዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።